የባህል መድረክ በ46 ቀናት ውስጥ አድዋ ለመድረስ ጥር 9 ቀን ከአዲስ አበባ የተነሱት የሶስተኛ የአድዋ ተጓዦች ወደ 100 ኪሎ ሜትር ግድም ቀርቶናል ሲሉ ነግረውናል። ጤና ይስጥልኝ አድማጮች እንደምን አመሻችሁ? የካቲት 23 ቀን 2008 ዓ ም ታላቁ የአድዋ ድል የ120 ዓመት መታሰቢያ ክብረ በዓል በታላቁ ንጉሠ ነገሥት በዳግማዊ አፄ ምኒልክ አደባባይ ረቡ ጠዋት ከ ሁለት ሰዓት ተኩል ጀምሮ በታላቅ ድምቀት ይከበራል። ወደ አድዋ ተጓዦችም ሆኑ የኢትዮጵያ የጀግኖች አርበኞች ማህበር ቀኑን በልዩ ዝግጅት እንደሚያከብሩት እየተነገረ ነው። ወራሪው የጣሊያን ጦር የዛሬ 79 ዓመት በሁለት ቀናት ውስጥ ብቻ በገፍ የፈጃቸው 30 ሺህ ኢትዮጵያውያን ለሀገራቸው ሲሉ ሰማዕታትን የተቀበሉበት የካቲት 12ም በኢትዮጵያውያን ዘንድ በከፍተኛ ሁኔታ ነው ታስቦ የዋለው። በዕለቱ ዝግጅታችን ሶስተኛ ዙር የአድዋ ተጓዦችን ይዘን መቶ ሃያኛውን የአድዋ መታሰቢያ ለማክበር የሚደረገውን መሰናዶ እንቃኛለን። መልካም ቆይታ። በጉርጉሮሳዊ አቆጣጠር 1896 ዓ ም ዳግማዊ አጼ ሚኒሊክ የጣሊያን ጠላት ጦርን ከአገር ያባረሩበት 120ኛ ዓመት በመላው ኢትዮጵያውያን ዘንድ በድምቀት ይከበራል፣ ይታሰባል። በተለይ አዲስ አበባ በዳግማዊ ሚኒሊክ አደባባይ ከፍተኛ ዝግጅት እንደሚደረግ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን ገልጸውልናል። ማህበሩ በዝግጅቱ ላይ የአፍሪቃ ሀገራት ተወካዮችን እንዲሁም የአፍሪቃ ህብረት ሊቀመንበር እንዲገኙ ጥሪ ለማድረግ ዝግጅት ላይ መሆኑም ተሰምቷል። የአድዋ በዓል አጼ ሚኒልክ የጠለንን ጦር ያሸነፉበት በፈረንጅ አቆጣጠር አስራ ስምንት መቶ ዘጠና ስድስት ነው። ይሄኛው በዓል የመቶ ሀያኛው የአድዋ ድል በዓል ቀን ነው የሚባለው። ይህ በዓል በሰፊው ጊዮርጊስ አደባባይ አጼ ምኒልክ ሐውልት ያለበት ላይ በጥንታዊ ጀግኖች አርበኞች ማህበር ክብር እንግዳ አፈ ጉባኤው አቶ አባዱላ በሚገኙበት፣ እንዲሁም ደግሞ ጥሪ ለማድረግ ጀምረናል የኤዩን እና የኢሲኤን ባለስልጣኖች ማዳም ዙማን፣ የዲፕሎማቲክ ኮሮቹን፣ የአፍሪካ ሀገሮችን በሙሉ ነገ ሁለት ተስፋ አደርጋለሁ፣ ጥሪ ይወጣል የሚል ግምት አለኝ። እነሱ እነሱ ጨመሩበታል እንዲሁም አንዳንድ የመንግስት ባለስልጣኖች የከተማው ህዝብ፣ ቀይ መስቀል ደግሞ እነዚህ የአሬድ ጉዞ አድዋ ያሉበት በአጠቃላይ የአዲስ አበባ ከተማ በደማቅ መልኩ እንዲያከብር ንቅናቄ እያደረግን ነው። እንደሚታወቀው የዚህ የአድዋ ጦርነትና ድል የኢትዮጵያ ብቻ እንዳልሆነ ይህ ጦርነት እናሸነፍ የተጨቆነውን የጥቁር ህዝብ በአፍሪካም ሆነ በየአይላንዱ አልፎም ተርፎ በአሜሪካን ሀገር ያሉትንም ያበረታታ ያነቃቃ ስለሆነ ይህ በዓል በሰፊው መከበር አለበት። ይህ በዓል የኢትዮጵያ ብቻ አይደለም። ይህ በዓል የኤሻም ሆነ በአረብም ሀገር በጭቆና ላይ ሲገዙ የነበሩት ለምሳሌ ህንድ በዛን ጊዜ በእንግሊዝ እጅ ለሶስት መቶ አመት በምትገዛበት ጊዜ አንዷ ተጨቋኝ አንዷ ተገዥ ነ የአፄ ሚኒሊክ ይህንን ጦር ማሸነፍ ለእነሱም የልብ ልብ እንደሰጣቸው እና፣ ስለዚህ ይሄ በዓል የኢትዮጵያ ብቻ እንዳልሆነ እያበሰርን ነው። አልፎ ተርፎ በዚሁ አጋጣሚ እንግዲህ የምናቀርበው ጥያቄ ለአፍሪ የአፍሪካን ወንድሞቻችን በሀገራቸው ይህ በዓል ለራሳቸውም አድርገው እንዲያከብሩ ጥያቄና ንግግር ለማድረግ ወደኋላ አልም። ኢትዮጵያ ውስጥ በፊልም ስራው የሚታወቀው ወጣት ያሬድ ሹመቴ የጉዞ አድዋ ዋና አስተባባሪ ነው። አንዲት ሴትን ጨምሮ በአጠቃላይ አስራ ሁለት ወጣቶችን ያካተተው የዘንድሮ ጉዞ አድዋ ቡድን ከአዲስ አበባ አድዋ በእግር በአርባ ስድስት ቀናት ለመድረስ ነው የተንቀሳቀሰው ጉዞ የጀመር ነው በጥር ዘጠኝ ቀን ነው በአጠቃላይ አድዋ አርባ ስድስት ቀናት ውስጥ ለመድረስ ነው እስካሁን ወደ ስምንት መቶ ሰላሳ አካባቢ ኪሎ ሜትር ተጉዘናል። መቶ ሰባ ኪሎ ሜትር ያህል ብቻ ነው የሚቀረን እ ያው እንደምታቂው ዘንድሮ ለሶስተኛ ጊዜ ነው የተዘጋጀው ይሄ ጉዞ። ባለፉት ሁለት ጉዞዎች አምና እና ካች አምና ማለት ነው በአጠቃላይ አስራ ሁለት ሰዎች ነበር የተጓዙት። የመጀመሪያው ላይ አምስት፣ ሁለተኛው ላይ ደግሞ ስድስት ነበር የተጓዙት። ዘንድሮ ደግሞ አስራ ሁለት ሰዎች ተጉዘዋል። በአጠቃላይ እስካሁን ድረስ ሀያ አራት ሰዎች በዚህ ጉዞ ላይ ተሳትፈዋል ማለት ነው። በሚቀጥሉት አመታት ደግሞ ቁጥሩ እየጨመረ እንዲሄድ እና በተለያየ ጊዜ ደግሞ የአድዋ ድልል ለመዘከር የተለያዩ ሰዎች ይሄንን ነገር በህይወታቸው አንድ ጊዜ ለማድረግ የሚመኙት ጉዞ እንዲሆን ለማድረግ እንግዲህ መሰረቱ እየተጣለ ነው። በጣም በጥሩ ሁኔታ ላይ ነው አሁን የምንገኘው። ድንኳን ውስጥ ነው የምታድሩት ወይንስ ከተማ ፈልጋችሁ ነው የምታድሩት? ሁሉም አጋጣሚዎች አሉ። በድንኳን የማደርም አጋጣሚ አለ። ትምህርት ቤቶች በተለይ በብዛት የምናድርባቸው ቦታዎች ናቸው። ባገኘነው ቦታ እና በእለቱ ልንሄድ ያቀድነውን ኪሎ ሜትር ድረስ ብቻ ነው የምንሄደው ስለዚህ አንዳንድ ቦታ ላይም የሰው መኖሪያ ቤቶችም ጎጆ ቤቶችም ውስጥ እየገባን መጠለያ እየጠየቅን ያደርንባቸዋሉ። አንዳንድ ቦታዎችም ደግሞ ከተማዎችም ላይ እንደዚሁ በማረፊያ ቦታዎችም ላይ ያረፍንባቸዋሉ ማለት ነው። እና እንግዲህ ሚያዝያ ሀያ ሰባት የሚደረገው ዝግጅት ምን ይመስላል? ማህበራችሁ እውቅና የሚሰጣቸው ሀገሮችም እንዳሉ ነው የተገለጸው። መንገዱ ምንም ያው ማታ እንግዲህ ተኝተን የጅብ ድምፅ መስማት ካልሆነ በቀር ምንም የሚያሰጋ ነገር የለውም ያው አውሬም እንግዲህ ማለት እንስሳት የሚያስፈልጉት ብዙ ጫካ ያለበት ቦታ ነው እንደምታውቂው። እና እንደዚህ አይነት ስጋት የነበረን ግራካሱ የሚባለው ከአላማጣ ወደ ማይጨው የሚወስደው ወይም ወደ ኮረም የሚያስወጣው የግራ ካሱ የሚባለው ተራራማ ቦታ በጣም በጫካ የተጠቀጠቀ ቦታ ነው። ይሄ ቦታ በጣም የዱር እንስሳት አሉበት የሚባል ቦታ ነው። እዚህ ቦታ ላይም ደርሰን ምንም አይነት የዱር እንስሳ አላጋጠመንም። ያም ሆነው በቡድን አንድ ላይ በጥንቃቄ ለመሄድ ተሞክረዋል በዚህ ቦታ ላይ ወይም አንዳንድ ሰዎች እኛን እያዩ እየቀለዱ አንበሳ የተባለው እኮ ተጓዦቹ እናንተ ናችሁ በማለት ጭምር ሞራል ሲሰጡና ሲያበረታቱ ነው የነበረው። ስለዚህ ብዙ የሚያሰጋ ነገር የለም ያው ማታ ተኝተሽ የጅብ ድምፅ ከርቀት መስማት ካልሆነ በቀር ከከተማ ወጥቶ መንቀሳቀስ በጣም የሚያዝናና የሚያስደስት እንጂ የሚያስፈራ ነገር የለውም። እንደዚሁም መንፈስን በጣም የሚያድስ ስለሆነ ሁሉም ሰው እድሜ እንደጨመረ ነው የሚቆጥረው። ዘንድሮ ለሰባ ዘጠነኛ ጊዜ ታስቦ የዋለው የሰማዕታት ቀን ለሰማዕታቱ መታሰቢያ በቆመበት በ በአዲስ አዲስ አበባ ስድስት ኪሎ ሐውልት እና በቅድስት ስላሴ ካቴድራል በጸሎት ፍትሐት ሥነ ሥርዓት ተዘክረዋል። የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ማህበሩ ቀኑን በድምቀት አክብሮ እንደዋለ ተናግረዋል። ለምታውቂው የካቲት አስራ ሁለት የሰማዕታትን ቀን ነው ያሳለፍ ነው። በጣም በጣም በጣም ደስ በሚል በከተማው አስተዳደር የምክር ቤት ፕሬዝዳንቱ ነበሩ የክብር እንግዳችን። ሁለታችንም ቀይ መስቀልም የማህበራዊ ሚኒስትሪ ኤጀንሲም አበባ ያስቀመጡበት ነው። በርካታ ሰዎች ባለፉ አመት የቀረቡበት ነው። ያው እንደምታውቂው ሐውልቱ ያለበት ቦታ የዛሬ ሰባ ዘጠኝ አመት ደም በደም የነበረበት ህዝብ ያለቀበት በአካፋ የተገደለበት በድንጋይ የተወገረበት በእሳት የተቃጠለበት ወደ ሰላሳ ሺህ ህዝብ ጠፋ የተባለበት የተማሩ ኢትዮጵያውያኖች እንደነፈቃደ ስላሴ ህሩ የብላታ ጌታ ነህሩ ልጆች ሌሎችም ሌሎችም ያለቁበት አብርሃም ደሞዝ እና መጎሳ አስግዶም ያንን ቦምብ ግራዚያኒ ላይ ጥለው ግራዚያኒ የቆሰለበት አምስት የጥቁር ሸሚዝ ለባሽ የፋሽስት ኃላፊዎች የሞቱበት ኢትዮጵያዊነትን ያሳዩበት ቀን በሰላም አለፈ። ካለፈው ዓመት በስልሳ ሰባ ፐርሰንት ልዩነት ያሳየበት በዓል ነው። ስለዚህ ያለፈው ታሪክ ያለው ሲያከብረው ነው የሚመጣው የሚከበረው። በትግራይ ቢመጣ መቼ ይገባ ነበር? በጎንደር ቢመጣ መቼ ገባ ነበር? በሸዋ ቢመጣ መቼ ገባ ነበር? በጎጃም ቢመጣ መቼ ይገባ ነበር? በሰማይ ላይ መጣ፣ በማናቀው አገር በወቅቱ ከወፍ በቀር በሰማይ የሚበር ነገር የማያውቀው ኢትዮጵያዊ ጀግና የገጠመው ነበር። የአድዋን ሽንፈት ለመቀበል ጣሊያኖች በአውሮፕላንና በታንክ የመርዝ ጤስ ሰንቀው ለቂም በቀል ድግስ መጡ። ኢትዮጵያውያን በእምብኝ ወኔ ብቻ አመጣጡን ላላወቁት ጠላት በሕይወት ከመንበርከክ ሞተው መውደቅን መረጡ። ታዲያ ይህ ኢትዮጵያውያን ብቻ ሳይሆኑ አፍሪቃውያን ሁሉ የሚኮሩበት የትናንቱ ታሪካችን ለዛሬው መሰረት ነውና መታሰብ ታሪኩ ምን ነገር መዘከር አለበት ሲል የጉዞ አድዋ ዋና አዘጋጅ ወጣት እያሬድ ሹመቴ ይናገራል። ይሄ ጉዞ እንግዲህ በየዓመቱ እንዲዘጋጅ የፈለግንበትም እያደረግንም ያለ ነው። አንዱና ትልቁ ምክንያት የአድዋ ድል በዚህ በዘመናችን መገለጽ የሚችል እና ከአንድ ወር በላይ ሲታሰብ መቆየት የሚችል አንድ ትልቅ ትዕይንት መፍጠር ነው የመጀመሪያ ዓላማችን። በዛ መንገድ ደግሞ ያው የሚዲያውም ኩረት በመሳብ ሚዲያው አንድ ወር ሲቀረው ጀምሮ ስለ አድዋ ድል እንዲያነሳና በተለይ ደግሞ ወጣት አገ ሞተር ተረካቢ የሚባለው ትውልድ ትንሽ ከዘመኑ ጋር ያለ ታሪክ ጋር ሲያያዝለት የበለጠ ፍላጎት ኖሮት የማድመጥ እድል እንዲፈጥር ማድረግ ነው። ይሄ ተሳክቶልናል ማለት ይቻላል። በማህበራዊ ድረገጽም አካባቢ ንቅናቄዎቹ፣ ስለ በዓሉ ያለው የመረዳትና እውቀት የመቀየር ባህሉ እየዳበረ መጥቷል። ይሄ የጉዞ አድዋ እድል ነው ማለት እንችላለን፣ ምንም እንኳ ሌሎቹም የሚዲያ ተቋማት ትልቅ ቦታ ቢኖራቸውም። ስለዚህ ይሄንን እድል መፍጠር ነው። በተጨማሪ ደግሞ በአድዋ ጉዳይ ላይም የጥናት መሰረት መሆን የሚችሉ የንባብ ጊዜያትን ፈጥሮ አድዋን በደንብ ለማጥናትና በደንብ ለማወቅ ድሉን የበለጠ እውቀት መድረክም እንዲመጣ ለማድረግ በር ለመክፈት ነው። ይሄም እየተቻለ ነው። ጥሩ ነገር እያሳየን ነው። እኛም ታሪኩን የበለጠ እያወቅ ነው ሄደናል። ስለዚህ እነዚህ እነዚህን ሁሉ ይዘን የአድዋ ድል ጀግኖች ባለታሪኮችን፣ የአድዋ ድል መሪ የሆኑትን ታላላቆቹንም አባቶቻችን መሪዎቹን፣ እነ ዳግማዊ አጼ ምኒልክ፣ እቴጌ ጣይቱ፣ በተለያየ አቅጣጫ ደግሞ የኢትዮጵያን ሕዝብ ያሰለፉ ራሶች፣ ንጉሶች፣ እና ፊት አውራሪዎች በሙሉ አዝማቾች ማንነታቸውን ከነ ታሪካቸው አውቆ ለትውልድ ለማስተላለፍ በማሰብ ነው። እና ይሄ ጥሩ ጅምር ነው። ያው በዚህ መንገድ እየቀጠልን ከሄድን ወደፊት የአፍሪካ ትልቁ ትልቁ መናኸሪያና ልክ እንደ ታላቁ ሩጫ አይነት ታላቅ እርምጃ ሆኖ ያው አባቶቻችን ከመቶ ሀያ ዓመት በፊት በእግራቸው ያደረጉትን ነገር ነው እኛም ለማድረግ የምንሞክረው። እነሱ ጫማ የላቸውም፣ በባዶ እግራቸው ነው የሄዱት። እዛም ደርሰው ደግሞ ሞት ነው የጠበቃቸው፣ መቁሰል ነው የጠበቃቸው፣ ድካም ረሀብ ነው የጠበቃቸው። እኛ ቢያንስ እየበላን እየጠጣን አንዱን ነገር ጫማም ጭምራ አድርገን በእግር መጓዝና ጊዜ መስጠትን እንደዚሁም በታሪክ ደግሞ እነሱንም ማወቅ ወደ ኋላ መጓዝም ጭምር ካደረግም ቢያንስ በመጠኑም ቢሆን ትንሽ የእነሱን ፈለግ ተከትለን የሀገር ፍቅር ስሜት ውስጣችን በደንብ ለመጫር የጀመርነው ጉዞ ነው እንግዲህ። በዚህ ይህንን የሚቀላቀሉ ሰዎች በየአመቱ እየጨመሩ ስለሚሄዱ ይሄ ነገር ወደፊት ትልቁ የሀገራችን የትዕይንት ክስተት ይሆናል ብለን እንገምታለን። ሚያዚያ ሀያ ሰባትን በድምቀት ለማክበር ከፍተኛ ዝግጅት ላይ ነን ያሉት የኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው ዋነኛውን no የሚያዝያ ሀያ ሰባት የድል በዓሉ ነው። በትልቅ በትልቅ የሰባ አምስተኛው አመት የጁብሊ የአልማዝ በዓል ስለሆነ አገሩ በሙሉ በትልቅ የሚያከብርበት እንዲሆን በጠቅላይ ሚኒስትሩም በመንግስት ኃላፊዎች በሙሉ የታመነበት ስለሆነ መከላከያ ሁሉም ገብቶበት ልንሄድበት ትልቅ ኮሚቴ ተቋቁሞ እየተዘጋጀ ነው ያለው። ይህ አጋጣሚ የጥንታዊ ጀግኖች አርበኞች ማህበር ያቀረበው ሀሳብ ምንድን ነው? ለምንድን ነው በዚህ አመት ባላ የጣሊያኑን ጠቅላይ ሚኒስትር እና የፓርላማ አባሎች የማንጋብዘው? ሰባ አምስት አመታችን ራሱ የጠቅላይ ሚኒስትሩ የጣሊያኑ ሀምሳ አምስት አመት እድሜ ያለው ሰው ነው። ስልሳ አልደረሰ ምናልባት። እና አዲስ ኤራ አዲስ ዘመን ስለሆነ አዲሱ ትውልድ የኢትዮጵያ ትውልድ ሰላምን እያዘለ ልማትን እያሰበ እንዲሄድ የድሮ ጠባሳ እየቆፈርና ካኪ ዘራፍ ከምንል ያው ማንዴላ እንዳደረገው ምሳሌ ልንገርሽ። እና ባት አርበኛ ናቸው። ከጦርነቱ በኋላ ሹፌራቸው ጣሊያን ነበር። እኚህ ሰውዬ በጣሊያን ጊዜ አይናቸው ተተኩሶባቸው አይናቸው ተመትቷል። ይህንን ጣሊያን ሹፌሩ ያንተ ዘመዶች ያደረጉኝ ብለው በሳቅ በፈገግታ አለፉ እንጂ ሽጉጥ አውጥቶ ግንባሩን አላሉት። እሱም ደግሞ ይህንን አርበኛ ወስጅግ ከግድግዳ ጋር ላጋጫቸውና ልሙት ብሎ አላሰበም። እንግዲህ ይሄ ምንድን ነው በእኔ አባት በኩል የታየው ኢትዮጵያዊነት ነው። ሩሩህ መሆን ነው ለጠላትሽ ጠላትነትን ሳታሳይ ፍቅር ፈጥረሽ ወደፊት አብሮ የመሄድ ነው እና እንድ እንዲህ ያለውን ኳሊቲ ትውልዱ እንዲረዳ እኛም፣ አሁን ለምሳሌ ሕዳሴ ግድብን የሚሰሩት እነሳለኝ ናቸው። ሌላም ሌላም ብዙ ነገር በጣሊያኖች እየተሰራ ነው እና እንግዲህ መያዝያ ሀያ ሰባት የሚደረገው ዝግጅት ምን ይመስላል? ማህበራችሁ እውቅና የሚሰጣቸው ሀገሮችም እንዳሉ ነው የተገለጸው። መያዝያ ሀያ ሰባት ላይ በምናደርገው በዓል በመጀመሪያ ደረጃ ሲምፖዚየም ይኖረናል የውጭ ሀገርም ሰዎች ከተገኙ የኢትዮጵያም ታዋቂና አባት የሆኑ በታሪኩ ላይ በሚነጋገሩበት ጊዜ በዛን ጊዜ የነበረው ሙዚቃ ምን ነበረ? አርበኛውን እንዴት አድርጎ ነው የቀሰቀሰው? ሴቶች ሚናቸው ምን ነበረ? አሁን የካቲት አስራ ሁለት ግራዚያኒ ላይ ያ በሚሆንበት ጊዜ ምንድን ነው የሆነው? ሰላሳ ሺህ ጦር አዲስ አበባ ሲገደል የተወሰነው ያህል ሳይሆን ምናልባት ግልብጥ ብሎ ከከተማ ውጭ ወጣ ያ የፈጠረው ምንድን ነው ለአርበኛው ጉልበት ሰጠው ውስጥ የቀሩት ምን መሆን ጀመሩ ውስጣችንም እዚህ ብንቀመጥ ና ብንኖር እኛ መገደላችን ስለማይቀር ብሎ ደግሞ የውስጥ አርበኞች ሆኑ ኢንፎርሜሽን በመስጠት ስንቅ በማቀበል እንሰሆን እንሰሆን የታመመ ሰው ሲመጣ መድኃኒት በመላክ እንግዲህ ይሄ አንዱ እንደሆነ ሌላኛው ምንድን ነው በሊግ ኦፍ ኔሽን ጊዜ ኢትዮጵያ ወጣ ንጉሰ ነገስቱ ያለባቸውን ችግር የመጣባቸውን ጠላት አስከፊና ክፉ በመርዝና በመትረየስ በአውሮፕላን እየፈጃቸው እንደሆነ በሚናገሩበት ጊዜ ጣሊያኖቹ እና ሌሎች የፋሽስትና የናዚ አስተሳሰብ ያላቸው ወገኖች ጋዜጠኞቹም ሆኑ ፖዲየሙ ላይ የነበሩት በጩኸትና በፉጨት እንዳይናገሩ ሲከላከሏቸው ነበር። ግን ንጉሠ ነገሥቱ ረጋ ብለው ታግሰው መቻቻቸውን አስተላለፉ። ምንድን ነው በዛን ጊዜ እነ ፓኪስታን እነ ቻይና እነ ሜክሲኮ፣ ሌሎች ሌሎች ሀገር የኢትዮጵያ ድምፅ እንዲደመጥ ብለው ያገዙ እነዚህ ሀገሮች እንግሊዞችም ጦር ይዘው ከነ ጄኔራል ውንጌትና ሳንፎርድ ጋር ያመጡት እነዚህ ይዘከራሉ፣ ይታሰባሉ። በመንግስታቸው በኩል እውቅና በኢትዮጵያ መንግስት እንዲሰጥ ይደረጋል። እዚህ ላይ ደግሞ አሁን ስታምፕ ቴምብር ለኮሎኔል ጆን ሲ ሮቢንሰን አይሮፕላን ሲነዳር የነበረው ሲልቪያ ፓንክ ድረስ አብርሃም ደቦች እና ሞጎልስ አስግዶም እና ሪያ ደረስ እነዚህ ማርቲር የሆኑት አሉ። አይደለም እና ለማየ ጎሹ ወልወል ላይ ጦርነቱ ሲጀመር እነ ራስ አበበ፣ እነ ራስ መስፍን፣ እነ ደጃጅ ጋረሱ ዱኪ እነዚህ ካሉት ውስጥ የተወሰኑትን ሪፕሬዘንት ያደርጋሉ የሚባሉት ደግሞ በኢትዮጵያ ቴምብር ላይ እንዲወጡ ጥናቱ አልቆ ይወጣል። እና አሁን ይሄንን ለማድረግ ያሰብንበት ምክንያት ምንድን ነው? ታሪክን እያስከበርን የሚመጣው ትውልድ ሪፈር የሚያደርግበት ዶኩመንቴሽን እንዲኖር ነው። አድማጮች በዚሁ ቃለ ምልልስ የሰጡንን በዶቸ በለስም እያመሰገንኩ የዕለቱን ዝግጅቴን አጠናቅቃለሁ። አዜብ ታደሰነኝ። ጤና ይስጥልኝ።